ዛሬ ጨለንቆ በምን ሁኔታ ላይ ነው ያለችው? ዛሬ ከጠዋት ጀምሮ ህዝቡ፣ እንግዲህ ለቀብር ወደ መንገድ ላይ ሲወጣ መከላከያዎቹ ህዝቡ እንዳይበዛ ከመንገድ ሲያባሯቸው ነበረ። ትላንትና የተገደሉትን ሰዎችም በጨለንቆ መታሰቢያ ቦታ ላይ ለመቅበር ነበር ህዝቡ የፈለገው፣ ግን እዛ ተከልክሎ ህዝቡ በቃ ባለው በእድር እንዲቀብር ነው የተደረገው ማለት ነው እና በአሁኑ ሰዓት የቀብር ሥነ ሥርዓቱ ተፈጽሞ ህዝቡ ወደ ቤት የገባው? ዛሬ የሁሉም የቀብር ሥነ ሥርዓት ነው የተፈጸመው ወይንስ ያልተቀበሩ አሉ? አይ የሁሉም የቀብር ሥነ ሥርዓት ተፈጽመዋል። ዛሬ አዲስ የሚባል ቦታ ላይ ራሱ አስራ አንድ ሰው ነው የተቀበረው። ከዛ ውጭም ደግሞ ከገጠር የመጡ አሉ። እነሱም ወደ ገጠር ሄዶ ነው የተቀበሩት። ማቃቸው አሉ ነዋሪዎቹ ናቸው። ተማሪዎችም አሉ ብዙም አውቃቸው ሰዎች አሉ። የተማሪዎች ሲባል ህጻናትም አሉ። ኤሌመንተሪ የሚማሩም አሉ፣ መሰናደው የሚማሩም አሉ። በነገራችን ላይ ህጻናትም ብዙ ሞጠዋል። በቁጥር በትክክል ባላቅም፣ እስከ ሶስት የሚባል ነገር አለ። በምን ምክንያት ነው ግጭት የተቀሰቀሰው ጨለንቆ ውስጥ? የትስ ነው በትክክል ይሄ ግጭት የተነሳው? ግጭት የተነሳው በጨለንቆ ዋና ከተማ ላይ ነው። ከግጭቱ ጋር ምክንያት የሆነው ደግሞ ሰርክማ የሚባል ቀበሌ ነበረ ከሶማሌዎች ጋር ድንባር ነበረ እና እዛ ድንባር ላይ የሶማሌ ልዩ ኃይል ፖሊስ ከኦሮሞ ህዝብ ገድሎ ነበር። እና ከዛው የተነሳ ነው አንድ የሚባልም አለ ስምንት ይባላል ከዛ በላይም ሊሆን ይችላል። በእርግጠኝነት ቁጥሩን አናውቅም ግን ከዛ ተነስቶ ነው ጨለንቆ ላይ የተገደሉ ደግሞ ወደ አስራ ስምንት እንደዛ ሆነዋል እስካሁን ባለው መረጃ ማለት ነው። እንዴት ነው ግጭቱ የቀጠለው? ወጣቶቹ ሰርከማ የሚባል ቦታው ማለት ነው ወደ ድንበሩ ሰውዬ ወደ ተገደለበት ቦታ ተሰብስቦ አንድ ላይ እንዳለን ተባብሎ ማለት ነው ምክንያት ወጣቶቹም ኢሞሽናል ሆኖ፣ ከዛ በኋላ ወደ ወረዳው አስተዳደር ሄዶ እርዳታ መኪና ምናምን ተጠይቆ ነበር ወደ ሰርከማ ለመሄድ። መንገዱ ትንሽ ራቅ ይላል። እዛው መካከል እንግዲህ መከላከያዎቹም መንገድ ላይ ነበሩ እና ውከት በዛ በዛ መካከል መከላከያ ተኩስ ጀመረ። መከላከያ ተኩስ ሲጀምር ወጣቶቹም ኢሞሽናል ሆኑ እና እንግዲህ፣ በዛው መካከል የሰው ህይወት ማለት ጀመሬ እንደዛ ቀጠለ ማለት ነው። ጨለንቆ ከተማ ነበሩ። ተኩሱ ሲከፈት ወይም ሲተኮስ? አዎ አዎ፣ እዛ ነበርኩ። በጣም ከባድ የሆነ መሳሪያ ነበር ሲተኮስ ነበሩ። ጠዋት ወደ ሶስት ሰዓት አካባቢ ነው የተጀመረ እስከ አስራ አንድ ሰዓት አካባቢ ራሱ ሲተኩስ ነበር። ከዛ በኋላ መከላከያዎቹ ከአስፋልት ተነስቶ ራሱ ጫካ ውስጥ እየገቡ ሰው ሲገሉ ነበር እና ከጫካ የተገኘ ብዙ ሬሳዎች ራሱ ነበሩ። መከላከያ ከዛ በፊት ራሱ አንድ ቀን በፊት ማለት ነው አንድ ታታ መኪና ሙሉ ፌዴራል ፖሊስ ገብቶ ነበር፣ ባለው ላይ ማለት ነው። መከላከያም እዛ ነበር፣ የፌዴራል ፖሊስም እዛ ነበር። በዛ ላይ ተጨምሮ ራሱ አንድ መኪና ነበር የገባው በዛው በትላንትና ማለት ነው።